የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በዘር ለመከፋፈል ተሞክሯል። የተወሰነ ደረጃም ድረስ ተሄዶበታል። በእንደዚህ አይነት ቦታዎች የሚሰሩ ለሀገርም ለወገንም የሚረቡ አይደሉም። ጥላቻ ካፔል ላይ የተለቀፈበትን ሳይሆን ባላቸው አቅም እጎዳለሁ የሚሉ ሰዎች ሁሉ ብዙ ተጎድተውበታል። የአየር መንገዱን ረጅም ዓመታት ጉዞና የስኬቱን ምስጢሮች ብሎም ፈተናና የወደፊቱን አቅጣጫዎች በስፋት ለመቃኘት በታለመ ተከታታይ ዝግጅት በባለብዙ ዝናው አየር መንገድ ጸባርቋል፣ ያሉትን የአግላይነት እና ሌሎች የአሰራር ግድፈቶች ክስና ወቀሳዎች ይዘው ወደ ራዲዮ መጽሔት ብቅ ያሉት ሁለት የቀድሞ የአየር መንገዱ አንጋፋ አብራሪዎች ካፒቴን አንተ ሁነኝ ሞገስና ካፒቴን ብርሃኑ ወልደ ሥላሴ ናቸው። ቀደም ሲል ጀምር ያደረጉት ወግ ዛሬ ይቋጫል። እነዚህ ግለሰቦች ለድርጅቱ ትልቅ አትሌት ናቸው። በሙያቸው የተመሰገኑ የተከበሩ ሰዎች እንደነበሩ አውቃለሁ። ብሔር ተኮር በሆነ ሁኔታ በሌሎች ላይ የሚደርሰው ነገር እኛም ዝም ሊያሰኘን አይችልም በሚል ወደ እናንተ ሬዲዮ ጣቢያ ደውለው ቅሬታቸውን ሲያቀርቡ የኢትዮጵያ አየር መንገድ በተቋም ደረጃ እንደዚህ አይነት ስርዓት ያለውም አይደለም ነው ያለው። ዕለት መጀመሪያ እኔ አይደለሁም ፖለቲካ ተናገርክ ያልኩት። ራሱ የተነጋገረውን ነገር አብሮት የተነጋገረው ሰው መጥቶ ሪፖርት አደረገው እና የሴኪሪቲ ትሬት ነው ተባለ። ያን ጊዜ ማን ሁል ጊዜም እንደሚደረገው አንድ ሰው ሪፖርት ካለበት እንዳይበር ይታገዳል። ወደ አውሮፕላን አካባቢ ሊያስጠጋው የሚችለውን ፈቃዶች በሙሉ መውሰድ ለጊዜ የተለመደ አሰራር ነው። አሁን የሰማችኋቸው ደግሞ ቀደም ሲል ካፕቴን አንተ ሆነኝ ሞገስና ካፕቴን ብርሃን ወልደስላሴ ያቀረቧቸውን ክሶችና ወቀሳዎች አድምጠው ምላሽ ለመስጠት እንሻለን ሲሉ የቀረቡት የአየር መንገዱ የኮሚኒኬሽን ክፍል ስራ አስኪያጅ አቶ አስራት በጋሻውና በትችቶቹ ስማቸው የተነሳ ሁለት የአየር መንገዱ የቀድሞና የአሁን ኃላፊዎች ካፕቴን ዮሐንስ ኃይለማርያምና ካፕቴን ደስታ ዘሩ ናቸው። እነርሱም ቆየት ብለው ይሰማሉ። ኢሳት አዲስ አበባ ላይ በሙሉ ኃይል በሙሉ ኃይል የሚለው ነው ቁልፉ። አሁን በሙሉ ኃይል ስራ ሊጀምር ነው። ኢሳት በዋናነት ስሰቱ በሀገር አጠቃላይ ባሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ነው። የበኩላችንን ሚና በአግባቡ እንወጣለን የሚል እምነት አለኝ። ከዚህ በኋላ የነጻ ውጭነት ወይ ደግሞ የታጋይነት ስራ አይደለም። በጋራ የደረስንበት ስምምነት ነው በህዝብ መገናኛ ብዙሀንነት እንደሚቀጥል ነው እሱ ማረጋገጥ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ባልደረቦች አበበ ገላውና ሲሳይ አገንያ ናቸው፣ ስለ አዲሱ ምዕራፍ ስለ ውጥ ናቸው መንገድና መዳረሻቸው ያወጉ ናል። ቋሚ የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥም ለውበትና ለለዛ ብቻ ሳይሆን ዛሬም ያለነሱ መጽሔት መጽሔት አይሆንምና የምሽቱን ባለተራዎች መራርጠናል። መሆኑን እንደምን ሰነበታችሁ የራዲዮ መጽሔት ታዳሚዎች ከዛሬ የካቲት 3 2011 ዓ.ም ዝግጅታችን ጋር አቀናባሪያችንን ብርሃን ኃይሉን ይዘን የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ እስከ ምሽቱ አራት ሰዓት አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ዘሎ በሳምንቱ የሰዓቱ የዓለም ዜና ይቀድማል። እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽኗ ናሽዋን ካሊ በስቱዲዮ መሳሪያዎች ላይ ትገኛለች። በአፍሪካ ሕብረት ጽሕፈት ቤት ዋና ግቢ ውስጥ ለቀዳማዊ አጼ ኃይለ ሥላሴ የቆመው ሐውልት ዛሬ ተመርቆ ተከፈተ። በሥነ ሥርዓቱ ላይ ለኅብረቱ ሰላሳ ሁለተኛ የመሪዎች ጉባኤ አዲስ አበባ የገቡ የአፍሪካ መሪዎችና የንጉሠ ነገሥቱ ቤተሰብ አባላት ተገኝተዋል። መለስካቸው አመሐስ ሥነ ሥርዓቱን ተከታትሏል። የቀድሞው የኢትዮጵያ ንጉሠ ነገሥት የግርማዊ ቀዳማዊ አጼ ኃይለሥላሴን የመታሰቢያ ሐውልት አረንጓዴ ጥብጣብ በመቁረጥና ሐውልቱ የተሸፈነበትን አረንጓዴ መጎናጸፊያ በመግለጥ የመረቁት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የሩዋንዳው ፕሬዚዳንት ፖል ካጋሜ፣ የጋናው ፕሬዚዳንት ናኖ አዶ ታንኮ አኮፉ አዶ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመት ናቸው። ሐውልቱን የሸፈነውን ጨርቅ ለመግለጥ መራቂዎቹ ጥቂት ከታገሉ በኋላ ሙሉ ለሙሉ ወርዶ መሬት ሲሰበሰብ ፊቱን ወደ አዲሱ የህብረቱ ሕንፃ ያዞረው የአጼ ኃይለሥላሴ ሐውልት ከነ ሙሉ ግርማው ታየ። በሺህ ዓመታት የሚቆጠረውን የኢትዮጵያ ንጉሠ ነገሥት የመጨረሻውን ዘውድ የጫኑት ግርማዊ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ በዙፋናቸው ለ43 ዓመታት ተቀምጠዋል። በእነዚህ ዓመታት አገራቸውን ለማዘመን የወሰዷቸውን እርምጃዎች ብቻ ሳይሆን ለአፍሪካ የሠሩትንም የሚያመሰግኑላቸው በሀገር ውስጥም ሆነ በውጭ ብዙዎች ናቸው። ዛሬ እንኳ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ከሐውልቱ ምረቃ በኋላ በመሪዎቹ ስብሰባ መክፈቻ ላይ ባደረጉት ንግግር ይህንን አስታውሰዋል። በአፍሪካ ህብረት ዋና ጽህፈት ቤት በአንድ ወገን የኳሜ ንክሩማ ሐውልት፣ በሌላው ወገን ደግሞ የአጼ ኃይለ ሥላሴ ሐውልት ይታያል። የእነዚህ የኅብረታችን መሥራች አባቶች መንፈስ ሁልጊዜም ለመልካም ሥራ እንዲያነቃቀንና አፍሪካንም እንዲጠብቅ እመኛለሁ ብለዋል። ይህ ሐውልት ለአጼ ኃይለ ሥላሴ በዚህ ስፍራ የቆመላቸው ለአፍሪካ አንድነት ድርጅት መመስረት ያደረጉትን ታላቅ ተጋድሎ ለመዘከር እንደሆነም በምረቃው ስነ ስርዓት ተገልጿል። የቀዳማዊ አፄ ኃይለ ሥላሴ ሐውልት በቆመበት ስፍራ ግርጌ ዛሬ በርጋታ በልበ ሙሉነትና በቆራጥነት የወደፊቱን ጊዜ እንመለከታለን። የወደፊቷን አፍሪካ የምናያት ነፃ ብቻ ሆና አይደለም አንድ ሆናም ጭምር እንጂ ታሪክ የሚያስተምረንም አንድነት ኃይል እንደሆነ ነው። ግርማዊ ቀዳማዊ ኃይለ ሥላሴ ግንቦት 18 ቀን 1955 ዓ ም የሚል ጽሑፍ በእንግሊዝኛ ይነበባል። ንጉሠ ነገሥቱ የዛሬ 56 ዓመት የአፍሪካ አንድነት ድርጅት ሲመሠረት ያደረጉትን ንግግር በማስታወስ መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ይህንን ሐውልት በተመለከተ ብዙ ንግግሮች እየተካሄዱ ናቸው። ባለሙያዎችንና ታዛቢዎችን አካተን በሌላ ዝግጅት ይዘንላችሁ እንመለሳለን፣ ሰፋ ካለ ዝግጅት ጋር። የጠቅላይ ሚኒስትር አብይ አህመድ አስተዳደር ነጻ የመንቀሳቀሻ አውድ መከፈቱን ለማረጋገጥ ከወሰዳቸው እርምጃዎች የህዝብ ተወካዮች ምክር ቤቱ በዚህ ሳምንት ውስጥ የበጎ አድራጎት ድርጅቶችና ማኅበራትን አዋጅ ማጽደቁ ግዙፉ ነው ሲል ፍሪደም ሐውስ የሚባለው ቡድን ትናንት ባወጣው መግለጫ አመለከተ። ዋና ጽህፈት ቤቱ ዋሽንግተን ዲሲ የሚገኘው በዓለም ዙሪያ ያሉ የነጻነት አያያዞችን የሚከታተለውና ዲሞክራሲያዊ ለውጦችን የሚደግፈው ገለልተኛ ቃፊር ቡድን በዚሁ መግለጫው የአዋጁ መውጣት ኢትዮጵያ የመደራጀትና የመሰብሰብ ነጻነቶችን ለማክበርና ለመጠበቅ እያሳየች ያለችውን እያደገ የመጣ ቁርጠኝነት ያረጋግጣል ብሏል። በህጉ ውስጥ መንግስታዊ ባልሆኑ ዓለም አቀፍ ድርጅቶች እንቅስቃሴዎች ላይ ገደቦችን የሚጥሉና ለተቆጣጣሪ መስሪያ ቤቱ የተሰጡ ስፋት ያላቸውን ስልጣኖች አቅም አስመልክቶ አሁንም አሳሳቢ የሆኑ ድንጋጌዎች ቢኖሩም ጭራቃዊ ገደቦችን ጥሎ የቆየ ካሉት ከቀደመው አዋጅ ግን በእጅጉ የተለየ መሆኑን የፍሪደም ሀውስ የአፍሪካ መርሃ ግብር ዳይሬክተር ጃን ቲማን አመልክተዋል። ዘርዘር ያለ ዘገባ በተከታይ ቀኖች ይኖረናል። የሲዳማና የኦሮሞን አንድነትና አጋርነት ያጠናክራል የተባለ የምክክር መድረክ ትናንትናና ዛሬ ሐዋሳ ከተማ ላይ ተካሂዷል። በሲዳማ ዞን የመንግስት ኮሚኒኬሽንስ ጉዳዮች ቢሮ አስተባባሪነት በተዘጋጀው መድረክ ላይ የኦሮሞ ዲሞክራሲያዊ ግንባር ኦዴግ መሪዎች፣ የሲዳማ ዞን አመራር አባላት፣ የሀገር ሽማግሌዎችና የወጣቶች ተወካዮች መገኘታቸውን የሐዋሳ ሪፖርተራችን ዮናታን ዘብዲዎስ ዘግቧል። ንግግር ካደረጉት መካከል የኦዴግ ሊቀመንበር አቶ ለንጮ ለታ በመደጋገፍና በፍቅር ላይ የተመሠረተና በህብረ ቀለማት የተሸለመች አዲስ ኢትዮጵያ እየተፈጠረች ነው ብለዋል። በመተሳሰብ እና በመደጋገፍ ላይ የተመሰረተው አንድነት አንድ ፍቺ አለው። ይኸውም አማራ ቢጠቃ ትግሬ እንደተጠቃ አድርገን መውሰድ፣ ስዳማ ሲጠቃ ኦሮሞ እንደተጠቃ አድርገን ስንወስድ፣ የሌሎችን ብሔሮች እንደዚሁ። ይህንን ማጎልበት አለብን። ባህላችን እስኪሆን ድረስ መስራት ይኖርብናል። ለውጡ እንዳይቀለበስ የኦሮሞና የሲዳማ ህዝብ ተቀራርቦ እንዲሠራ ወጣቶችም ለውጡን ወደ ተሻለ ደረጃ ለማድረስ እንዲተጓስ አስበዋል አቶ ሌንጮ። የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስም ነጻነት፣ ፍትሕና እኩልነት እንዲረጋገጥ ዋጋ የከፈሉ የሲዳማና የኦሮሚያ ታጋዮች ትምህርት የምንወስድባቸው ቤተ መጻሕፍት ናቸው ብለዋል። የዜጎች መብት የህዝቦች መብት በግለሰቦችና በቡድኖች ፍላጎት ላይ የተመሠረተ ሳይሆን በእውነተኛ ዴሞክራሲና በዴሞክራሲያዊ ህገ መንግስት ላይ የተመሰረተ እንዲሆን መሪዎች ሲከፋቸውና መሪዎች ደስ ስላቸው የዜጎች መብት የህዝቦች መብት የምረጋገጥበት ሳይሆን በተቋማት ላይ የተመሰረተ በህገ መንግስት ላይ የተመሰረተ የህዝቦች መብት ስለምረጋገጥበት ሁኔታ እና በዚህ ላይ የተመሰረተ የሀገሪቷ ዘላቂ ሰላም፣ ልማት፣ ዲሞክራሲና መልካም አስተዳደርን ለማረጋገጥ እንደዚህ አይነት መድረኮች የሚኖራቸው ሚና እጅግ ከፍተኛ ነው የሚሆነው። የሌሎችንም ተናጋሪዎች መልእክትና አስተያየቶችን ያካተተ ሰፋ ያለ ዘገባ ዮናታን በነገው ምሽት ይዞ ይመለሳል። ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ራዲዮ እንደ መጽሔት ከሚነበብበት አገር መጽሔት በራዲዮ ከሚሰማበት ምድር ደርሰናል። የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ ነን። ለስርጭታችን የጊዜ ሰሌዳ መሠረት ታዲያ አሁን ሰዓቱ ምርጥ ግጥም ነው የሳምንቱ ተፈጥሮን ደጅልጥና እኔ ለሞትልሽ እያልኩኝ አልምልም ቃላቴን መንዝሬ ለሞት ቀብድ አልከፍልም። ያኔ ትዝ ይልሻል ራስህን ግደል ብለሽ በረኪና የላክሽልኝ ጊዜ ዕድሜ ለስጦታሽ ታጠበሸም ጊዜ ገደብ ጫፍ በሌለው በልቤ መጋዘን ቢታጨቅ መከራ ቢጠራቀም ሐዘን ባለፈልኝ እንጂ በሞትኩ ብዬ አላውቅም ካልጋ ላይ ነው እንጂ ከፎቅ ላይ አልወድቅም በሐኪሙ ስተት በቁሜ ብከፈን በወርድ በቁመቴ ሳጥኔ ቢደፈን ከጭስ እቀጥናለሁ እኔ መውጫ አላጣም በጠጅ በወይን አገር ሽጉጤን አልጠጣም። የተመደበልኝ ዘመን ከባከነ የተሰፈረልኝ ቀን አልቆ ከሆነ ተፈጥሮን ደጅ ልጥና በአዲስ መንገድ ተስራኝ በአዲስ የፍጥረት ውል፣ መስኮትሽ ላይ ሆና ስትዘምር የምትውል ድንቢጥ ወፍ ታድርገኝ። ብኖር አንቺን አየሁ ከመሞት ምን ሊገኝ። ገጣሚ በእውቀቱ ስዩም ተፈጥሮን ልጅ ልጥና በሳምንቷ ምርጥ ግጥም ፕሮግራማችንን ጀመርን። ገጣሚውን በእውቀቱ ስዩምን ለግሩም ግጥሙ አመስግነን የምሽቷን ቀዳሚ ዜማ እናስከትል። ሲያምሽ ያምኛል i mm -hmm. mm -hmm.

ግሩም ዜማ። ኬት ተገኘ ኬት ተገኘ ያስበላል። አዲሱ የመጪው ራዲዮ መጽሔት እንግዳችን ጎሳዬ ተስፋዬ ነው። በገባው ቃል መሰረት ይመጣል ማለት ነው። አዎ፣ ቀደም ሲል ቃል ሰጥቷል ለዜማው። ታዲያ ዛሬ አንድ ሁለቱን ማለታችን አይቀርም። መልካም ብራቮ ጎሳዬ ብለናል። ሰባ ሶስት አመቱ ከተቆረቆረ ለሰባ አራተኛው ክብረ በዓሉም በዝግጅት ላይ ነው። እርግጥ ጥንስሱ ከዚያ ይቀድማል። አሁን እንደ አውሮፓውያን የዘመን አቆጣጠር ታህሳስ 21 1945 እንደ ኢትዮጵያው የቀን ስሌት ደግሞ ታህሳስ 12 938 ተቆርቁሮ ሚያዝያ 8 946 አሁንም እንደ አውሮፓውያን የዘመን ቀመር ነው በኢትዮጵያ ከመነዘር ነው መጋቢት 30 938 ነው ስራ የጀመረው። በእድሜው አንጋፋ ይሁን እንጂ በአቋሙ ግን ዘመናዊ ነው። ባለ አረንጓዴ ቢጫና ቀይ መታወቂያው የኢትዮጵያ በሚለው አጭር መጠሪያው በውል ተለይቶ የሚታወቀው የኢትዮጵያ አየር መንገድ በሁለተኛው የዓለም ጦርነት ማብቂያ ቀዳማዊ ኃይለ ሥላሴ ኢትዮጵያን ለማዘመን ከያዙት ግዙፍ ሀገራዊ ውጥን አንዱና ቀዳሚው መሆኑን እናም የዘመናት አገልግሎቱን ጨምረን እጅግ የላቀ ብቃት ማስመዝገቡን በማስታወስ የአየር መንገዱን የረዥም ዓመታት ጉዞና የስኬቱን ምስጢሮች ብሎም ፈተናና የወደፊት አቅጣጫዎቹን በስፋት ለመቃኘት በታለመ ተከታታይ ዝግጅት መሆኑን ዛሬ በምን ደረጃ ላይ ይገኛል በሚል ባስቀደምነው ጥያቄ ይበልጡን ታዲያ በአስተዳደራዊ ይዞታው ላይ ያተኮረ የግራ ቀኝ ውዝግብ ተንደረደርን። የአየር መንገዱ ባለውለታዬ ነው፣ ግን እስከ መጨረሻው ላገለግለው ዝግጁ ነበሩ፣ ግን የሚሉትን አስተያየቶች ከሰነዘሩት አየር መንገዱን ለበርካታ ዓመታት ካገለገሉት ከን ሁለት የቀድሞ አብራሪዎች ጋር ጀመር ያደረግነው ውይይት ዛሬ ይቋጫል። በማስከተልም የአየር መንገዱ የኮሚኒኬሽን ክፍል ሥራ አስኪያጅና በትችቶቹ ስማቸው የተነሳ ሁለት የቀድሞውና የአሁን ኃላፊዎች ዛሬ ይቀላቀሉናል። በቅድሚያ ግን ቀደም ባለው የራዲዮ መጽሔት ጀምረን ወዳደረግ ነው የካፕቴን አንተሁነኝ እና ካፕቴን ብርሃኑ ቃል ካፕቴን አንተሁነኝ ሞገስ ካፕቴን ብርሃኑ ወልደ ስላሴ በድጋሜ በአድማጮች ስም እናመሰግናለን። ሁለታችሁንም ማጠቃለያ ውይይት ሐሳባችሁን እንድትቋጩ እድል መስጠታችን ነው። ካፕቴን አንተ ሁነኝ ከእርሱ ልጀምር። እስቲ እኔ ከጀመርኩ ጀምሮ ስም አልጠቀስኩም፣ ግን የደረሰብኝን ነገር ነው ላስረዳችሁ የሞከርኩት። ኢፒኤልኤፍ ከመግባቱ አንድ አመት በፊት ጀምሮ የተለጠፈ ስም ነው እና መልስ እንሰጣለን የሚል ሰው ሁሉ አልተለጠፈብህም የሚል አይመስለኝም። ምክንያቱም በግልጽ የሆድኩትን ነው የተናገርኩት። እና እኔ የተለጠፈብኝ የተጎዳሁትን ብቻ አይደለም ልናገር የፈለግኩት በጠቅላላ የሚያውቅ ሰው ሁሉ ባለችው ደረጃ ጥላቻ ብቻ ፈጥሮ እኔ ሊጎዳኝ የሚችል እየመሰለው ከእኔ የባሰ ጉዳት የደረሰባቸው ሰዎች አሉ እና እነሱን ነው አንድ ሁለት ሶስት ብዬ ልነግራቸው የምፈልገው። አንደኛው በረራዬ ከአዲስ አበባ፣ ጅማ፣ ጎሬ እና ወደ አሶሳ የሚሄድ ፍላይት ነበረ እና ጅማ ላይ እንዳረፍን የሴኪሪቲ ኃላፊው ፍተሻ ለማድረግ መንገደኞችን ያስወርዱና ይፈትሻሉ። ይሄ ሰውዬ ብሎክ ወይም በእቃ የሚያዝ መቀመጫ አለ። የሚሰበር እቃ ከሆነ ወይም ደግሞ በጣም ውድ የሆነ እቃ ከሆነ በሰው የሰውን ያህል ተከፍሎ ያ ፊት ይያዛል። ሲያየው ያንን እንዴት ከመንገደኛ ጋር እቃ ይጭናል? ማን ነው ካፕቴኑ አይቶኛል ለማለቱም እዚህ ጥላቻው እንዳለ ሆኖ ከዛ ካፕቴኑ እዛ ያው ልህዛ ቆሟል ምናምን ይለዋል። ይመጣና እንዴት መንገደኛ ጋር እቃ ትጭናለህ ይለኛ። የኔ ወንድም እንተዋወቃለን ወይ ስለው፣ አይ አንተዋወቅም፣ ግን ካፕቴኑ ነህ አደለም የዚህ አውሮፕላን? አዎ። እንዴት እቃ ከመንገደኛ ጋር ትጭናለህ? ይሄ እኮ ወንጀል ነው። እና ይሄ አውሮፕላን አይበርም አለ አይበርም ማለት ትችላለህ፣ ግን የግል ጥላቻ መፍጠር አትችልም። አውሮፕላኑን በግሩፕ ነው የምንሰራው። ለምሳሌ ኤጀንቱ አለ፣ ስቴሽን ማናጀር አለ፣ እዛ ሁሉ ነገር አለ። በየቦታው በየቦታው የሚሰራውን ስራ ይሰራል። እና አይበርም ካል ሪፖርት አርግና አይበር። ከዛ ኤጀንቱን ጠርቼ መንገደኞችን አስወርድ አልኩት። ከዛ በኋላ ከአዲስ አበባ ጋር ተነጋገሩ። ለምንድን ነው አይበርም ያል ሲባል፣ እቃ እንደዚህ ጭኗል ይላል። እንዲ አንተ የሴኪሪቲ ኃላፊ ሴኪሪቲ የሚነካ ነገር አግኝታል ወይ ሲሉት፣ አይ ከመንገደኛ ጋር እቃ ስለተጫነ ብቻ ነው። እንዲ ኤጀንቱ አለ፣ ፓይለቱ አለ፣ አስተናጋጁ አለ፣ አንተ ምን አገባህ ስለዚህ ነገር? ዋናው የእኔን ስራ ለማበላሸት ስለፈለገ ብቻ ነው አሁን ካፕቴኑ ንገረውና ይብረር ይሉታል። ኤጀንቱ መጥቶ በቃ ይብረር ብሏል ተባለ። በመሀል አንድ ሰዓት ዘገየን፣ በረርን። እሱም ግን ምን ይሉታል አውሮፕላኑ ሲመለስ ወደ አዲስ አበባ እንድትመጣ ይሉታል። በዚህ ትእዛዝ መሰረት እኛ ወደ አሶሳ በረር፣ አሶሳ ደርሰን ስንመለስ ኤጀንት ስላደረገ ሰዓት አዲስ አበባ መድረስ ስላልቻል ፀሐይ ስለምትገባ፣ ፀሐይ ከገባች በኋላ ደግሞ ትንሾች አውሮፕላኖች ስለማይበሩ ጅማደር በዛ ምክንያት ጅማ ስናድር ለሆቴል ለምን የከሰረውን የአየር መንገዱን እንዳለተወው እና ጠዋት በአንድ ሰዓት ተነስተን ለመሄድ እሱ መንገደኛ ይማ ለተባለ መንገደኛ ሆኖ መጡ። ይህ ሰውዬ መሬት ላይ ከረበሸኝ ሰማይ ላይ የባሰ ስለሚረብሸኝ እኔ ጋር አይበርም አሶር አልኩኝ። አሶር አንድ ሀያ ደቂቃ ያል ቢሌ ሁነን ተነስተን አዲስ አበባ ገባል። በሚቀጥለው አውሮፕላን አዲስ አበባ ሲመጣ ከስራ አግደውት ትንሽ እንደቆየ። ተመልከቱ እንግዲህ ጥላቻው እኔን ለመጉዳት ብሎ እሱ ተጎዳ። ስራ ታግዶ መጨረሻ ላይ ከሴኪሪቲ ኃላፊነት ተራ ፈታሽ አረጉት። ከወር ከሁለት ወር በኋላ እና አንድ ቀን ባህር ዳር በርሬ አዲሰው እየሮጠ መጣና ሰላም አለኝ። ትዝ አልኩህ ወይ ካፕቴን ምናምን ፊትህን አውቀዋለሁ ስለው ጅማ ላይ እኮ ሲያቀብጠኝ እንደዚህ ረብሽ በዛ ተቀጥቼ ይኸው ተራ ፈታሽኩኝ ብሎ ነገረኝ። ይሄ አንዱ ነው መልካም ማሳያ የሚሆኑ እንዲሻሻልም የሚፈልጉት ይህ አየር መንገድ የአገራ ሀብት ነው። በታዩት ድክመቶች እንዲሻሻል የሚፈልጉትን እስኪ በእርሶ በኩል ያሉትን፣ ካፕቴን ብርሃኑ፣ የእርሶ ነው እድሎ። እሺ፣ አመሰግናለሁ። እንዲሻሻል የምፈልገው እንግዲህ የጊዜ ሁኔታ ራሱ እያስተካከለው ነገር ግን ለወደፊት እንዲታረሙ ደግሞ አሁን አንዳንድ ጥፋት ያጠፉ ሰዎች ከእነሱ በመማር ማየት ያለብን ነገር ምንድን ነው? ሀገር ይኖራል፣ መንግስት ይቀያየራል። ሁላችንም እንደ ሰውነታችን በሳ የተቀረ ችግሩ እየከፍ ሄደው እንጂ አይቀረው። ሆኖም ካለፈው ለመቀጠል ቀደም ያገርኩት ሀገራችን ውስጥ በዘር ለመከፋፈል ተሞክሯል። የተወሰነ ደረጃም ድረስ ተሄዶበታል አሁን ያንን ለመመለስ ሙከራ ላይ ያለ ነው ሁላችንም ብንሆ- ተጠልፌ ተመልሼ ያን ጊዜ በጠየቁኝ ሁኔታ እኔ እንግዲህ በህይወቴ ለመጀመሪያ ጊዜ አገሬ ውስጥ እየኖርኩኝ ለካ እነዚህ ነገሮች ኢትዮጵያዊነቴን የሚሸረሽሩ ናቸው ብዬ እንደውም አገር ለቅቄ ብሄድ ይሻላል አይሻልም እያል ከራሴ ጋራ ፉክክል ውስጥ ገብቼ ነበር እና ሆኖም ቆይኝ ስራው ላይ ከዛ በኋላ ደግሞ ቀደም ብዬ እንደተናገርኩት አቶ ተወልደ ስምህን ሰርዞታል ብላ የሆነ ሲነች የነገረች እዚህ እነዚህ እነዚህን አሰባስቤ አሁን ይሻለኝ ከዚህ አካባቢ ነው ለሌላ ቅርቱ እንኳን ልወጣ ስል ቢሮ የነበሩት አዳዲስ ልጆች ናቸው ለምን አትቀጥልም፣ አሁንበት አውሮፕላን ላይ ብለው ጠይቀውኝ፣ አይ እሱማ እንግዲህ ከዚህ በፊት የተከለከልኩበትን ማንም ያውቀዋል ምክንያቶች ምን እንደሆኑ የተጻፈልኝ ወረቀት አለ። ያንንም ወረቀት ለማግኘት ተመላልሼ የቅርብ አለቃ ካፕቴን ደስታን ጠይቄ ነው የተጻፈው ከሁለት ወር ምናምን በኋላ። ኢንፋክት ያን ጊዜ መመሪያ ላይም ሄጄ በምጠይቅበት ጊዜ ከዛ በፊት የሆነውን ይህንንማ ማለፍ የለብኝም። መከልከለኝ ስሰማ አቶ ተወልደ ቢሮ ሁለት ጊዜ ሄጃ ያለውኝ፣ ሰዋላቸው ሰዋላቸው ተባልኩ። ሁለቴን ተመለስኩ። ስለ ጉዳይ ላነጋግር ነበር የመጣሁት። ነገር ግን ሰው አለ እየተባልኩ መግባት ሰው አልቻልኩኝ። ይሄ የመጨረሻዬ ነው ከአሁን በኋላ አልመጣም ብዬ ለጸሐፊ ተናግሬ ወጣሁ። ከዛ ስልክ ተደወለልኝ ከትንሽ ደቂቃዎች በኋላ እና ስላንተ ጉዳይ እንነጋገር አለ ደስታ ባለበት ብሎ ሲለኝ፣ ኦኬ በኔክስት ዴይ ደስታ ቢሮ ሄድኩ። ኦኬ ነገ እና ከነገ ወዲያ ምን ታደርጋለህ አለ። ያው እስኬጁሉ ነገ እና ከነገ ወዲያ እረፍት ነኝ። እንግዲያው ነገ ደውልልሃለሁ አለኝ። እሺ። በመጀመሪያው ቀን ስልኩን ስጠብቅ አልተደወለም። በሚቀጥለው ቀን ቢሮ ሄጄ ትላንት እኮ ስጠብቅ ነበረ፣ ለምንድን ነው ስልክ ያልተደወለው ብዬ ስል፣ አይ አሁንማ እኮ እነሱ አውሮፕላን ሊያመጡ ሄዱ ብሎ አለኝ። ከዚህ በኋላ እኔ እንግዲህ ሕፃን ልጅ አይደለሁም። ብዙ አካባቢ ምን አይነት ነገር እንደሚሰራ ስለገባኝ በፊት ለፊት፣ አሁን ችግሩ ዋጋ እንደሆነ ስለገባኝ አሁን በኋላ በወረቀት እንነጋገራለን እና የቀረቡበትን ምክንያት ወረቀት ጻፉልኛል። ስጠብቅ አልተጻፈም። ኦፍኮርስ ከእኔ ጋር ለትምህርት መሄድ ያለበት ሄደ፣ ከእሱ ጋራ ከእኔ በኋላ መሄድ ያለበት አብሮት ሄዷል። ከዛ በወረቀት እንነጋገር አልኩኝ። ወረቀት ላይ ሶስት ምክንያቶች ተጻፉ። ሶስቱም ቦታ ማልሰታቸው ናቸው። ለዛ መልስ ሰጠው። ከዛ በኋላ ምንድን ለአድማጭ ዳኝነት ምንድን ናቸው እነዛ ሶስት ነጥቦች? ካፕቴን ወንዶ በአጭሩ አትተባበርም አንተ ስራ ላይ ሆነህ ያንተን መጥፎነት ማሳየት የሚጻፉ አሉ። እንግዲህ የቢሮ አሰራር ሊሆን ይች። አትተባበርም፣ ፖሊሲ ትጥሳለህ፣ እንደዚህ እንደዚህ የሚሉ ነገሮች ናቸው። ይሄ ከትምህርት የሚያስቀረኝ አይደለም። ምክንያቱም አንደኛ፣ አሁን እንደምታዩት ነው፣ አየር መንገድ ውስጥ ስንት የውጭ ሀገር ዜጎች ህጉ እንደሚሰሩ ሁለተኛ፣ አላደረክም ያሉትን ጊዜ ቅጣትም ቢሆን መቀጣት ምክርም ቢሆን ተጠርቼ መመከር እንጂ እዚህ ቦታ ላይ አፍንጫው ላይ ሲደርስ ለመሄድ አንድ ቀን ሲቀረው ነው ያስቀሩኝ። ከሁለት ወር በፊት ከሶስት ወር በፊት አትሄድም ብለው ቢነግሩኝ አንድ ነገር ነው። ተነጋግረንም ምክንያቱንም አስረድቼ ወይም ደግሞ ከእነሱ በኩል ያልገባቸው ነገር ካለ ተነጋግረን ትክክለኛውን መስመር ይይዝ ነበረ። ሌሎችም አሉ። ሄዳ ምትኩም ዘጠኝ አመት ኤክስተርናል ቦዲውን እና ኢንፍራስትራክቸር ላይ ነበረ። ሪፔር ነበር የምንሰራው የአውሮፕላኑን የውጭ አካል የውጭ አካል እና ከዛ ደግሞ ስትራክቸራል ፓርቶች ይሄ ዲን ስትሪንገር ምናምን የሚባሉ ቦዲው ኤክስተርናል እስኪኑ የተያያዘባቸው ውስጥ በኩል ያሉት ስትራክቸሮች ላይ ሪፔር ነበር የምንሰራው። መቼ ነው ያቆምሽው ስራ? ሪዛይን ያደረግኩት ሜ ሀያ ሁለት ሺ አስራ ስድስት ነው። ለምን በፈቃድሽ ስራ አለቀቅሽ? አለቃ ሆኜ ነበር እና ኢቫሉዌሽን ሰጥቼ በሰጠሁት ኢቫሉዌሽን የተነሳ አቶ ተወልደ ጋር ሄድኩ፣ ኮምፕሌን አደረገ። ኖርማሊ እንደዚህ አይደረግም፣ ድረስ አይካሄድም። ሪፖርት ሲያደርግ አቶ ተወልደ እርሚጃ ይበሰርሰ ብሏል ምናምን ብላ ሶስት ወደታች ዲሞት ሲያደርግም በ ከዚያ በኋላ መቀጠል አልቻልኩም። ሞራሉም አልነበረኝም የመቀጠል የልጁ ዶክመንት ነበረኝ አስፋሉ የሰጠሁበትን ምክንያት ነበረ። ልጁ ግን ስለ ፈቃደኞች አልነበሩ ሞረድ በቃ አቶ ተወልደ እንደዚህ ብሏል ስለተባለ ዲስክሪሚኔት አርገዋለች አሉ በምን ግራውን ዲስክሪሚኔት አርገዋለች? እንዳሉ ምንም ግራውንድ የላቸውም። ማናጀሩ ጠርቶ አናገረን፣ እኔንም እሱንም ቁጭ አድርጎ ማለት እዛ ሲያናግረን እኔ ላይ ችግር አለ፣ ግን በቃ ከዚህ በኋላ እንድትረዳኝ እፈልጋለሁ፣ እሷም ትርዳኝ፣ እኔ ያሻሽላለሁ ምናምን ብሎ ፈረመ። ልጁ ኦልሬዲ አምኖ ተስማምቷል ማለት ነው። ከዛ በቃ ዘጋ ነው ቴዝ ግን፣ አቶ ተወልደ ጋር ለምን አልቀረብሽም? እንኳን አቶ ተወልደ የኮርፖሬት የቻሩን እንኳን ለማግኘት መጀመሪያ ማናጀሩን አናግረን ነው መቅረብ የሚቻለው ያለው እንዲ ሲጀመር ይህንን ነገር አቶ ተወልደ አያውቀውም ብዬ ለመሄድ፣ እሱ ነው ይህንን አዞ እንትን ያለው። ይህንን ደግሞ ፐብሊክሊ ነው የተነገረው እኮ። ለምን አዘዝክ? በምን ምክንያት ነው? እኔ ስራዬን በአግባቡ ሰርቻለሁ ብለሽ ቅሬታሽን ለመንገር አሁን ዳንኤል አረጋዊ አቶ ተወልደ ጋር መሄድ ከቻለ አንቺ ለምንድን ነው ያልሄድሽው? ብዬ ነው ልጁ እንደሄደው አንቺ መሄድ ምንድን ነው ያቃተሽ? እሱ እኮ አክሰስ ኖሮት ሊሆን ይችላል። እኔ ያ አክሰስ የለኝም። እንደዛ የምሄድበት ህጉም አይፈቅድልኝም ለእኔ ምንድን ነው ክሱ የልጁ ክሱ ተወልደ ጋር ሄዶ ምንድን ነው ያለው ዲስክሪሚኔት ተደርግ ያለው ብሎ ሄዶ ከሰሰ እንደዚህ በግልጽ እኮ የሚደረግ ነገር ነው ግቢው ስ ሲጀመር ልጁ የሰራው አንድ አመት ከስድስት ወር ነው እኔ ዘጠኝ አመት ነው የሰራሁት ከዛ በኋላ ደግሞ ይመጣ ነበር እኔ ጋር ዳይሬክተሩ ራሱ ልክ ተወልደ እንደዚህ ብሏል ከተባለ በኋላ እና ሰው ሁሉ እየሰማ ይህንን ልብስ እኮ እኳ ያለበስንሽ እኛ ነን መልሰን እናስወልቅሻለን እያለ የሚዙ ስድሜ ነበረው እርስ በርሳቸው እየተጋገዙ እንደሆነ በግልጽ የሚያሳይ ነገር ነው። ከዚህ ሌላ ምንም ማስረጃ እኮ ማቅረብ የምችለው ማስረጃ የለኝም። ጽፎ የተሰጠኝ ነገር የለም። ማናጀሬ ልክ እኔ እንደወጣው ዲሞሽን አይገባትም በሚል የተነሳ እሱም ሪዛይን አድርጓል። ማን ናቸው? እኚሁ ሪዛይን ያደረጉት ዲሬክተር አቶ አሰፋ ፈቃዱ ይባላል። ማናጀሬ ማለት ነው። አብይ ክፍሌ ይባላለው በኢትዮጵያ አየር መንገድ በአውሮፕላን ጥገና ባለሙያነት ለሁለት አመት ሰልጠኘ። ከዛም በኋላ አስራ ሶስት አመት ከስድስት ወር አካባቢ አገልግያለው። እንዲያውም ኤርላይኑ ከሚሰጠኝ ኳሊፊኬሽን በተጨማሪም በአሜሪካው ፌዴራል አቪሽን አድሚኒስትሬሽን ላይሰንስ አውጥቼ አየር መንገዱን በኢንተርናሽናል ሌቭል ሙያህን የበለጠ አሻሽ ለማለት አሻሽዬ በራሴው ማለት ነው ሳገለግል ነበር። አሁን እዚህ አሜሪካ ነው ያለው። መቼ ነው ስራውን የተውከው? ለምን ተውከው? 2013 በደንብ የብሄር ፖለቲካው አየር መንገድ ውስጥ እንደገባ ያየውበት ነው። በ2014 አካባቢ አስካይ የሚባል ኤር ላይን ቶጎ ውስጥ ሜንቴናንስ አገልግሎት ይሰጣል ለኢትዮጵያ አየር መንገድ ጥገና እና ለዛ ጥገና አገልግሎት ስምንት የፍላይት ቴክኒሺያኖች ተመድበን ነበር እና ከዛም ውስጥ አንዱ ልጅ ተስፋ ለማርያ ይባላል እና ከሁላችንም የስራ አገልግሎቱ አጭር ነበረ እና ብዙ ስህተቶች ሲሰራ ነበረ አንድ ሁለቱን ዝም አልን፣ ግን በጣም እየተደጋገመ ሲመጣ ከአለቃችን ጋር ተነጋገርን። ይሄ ነገር ነገ ወደ ከፋ ነገር ሳይሄድ ወይ አንደር ሱፐርቪዥን ይስራ ከኛ ጋር በቁጥጥር ሆኖ ማለት ያ ምን አገባችሁ ተባልን። ትግርኛ ተናጋሪ ነው እና በዛ መሀል ሳናስበው አንድ ቀን ከፍላይት ስመለስ ወደ አዲስ አበባ ተመለስ የሚል ደብዳቤ ደረሰኝ። ስጠይቅ ከስምንታችን ሶስታችን ተለይተን ወደ ብሄር ፖለቲካ ወስደውት እንድንመለስ ተደረገን እና ወጥተን፣ የዛኑ ቀን ወደ ገስታው የሚወስድን መኪናው ስንገባ እኛን የሚተኩ ሶስት ቴክኒሻኖች መጥተዋል። በእናንተ ከዛ በኋላ ምን ሆነ? በ2015 አካባቢ በማኔጅመንቱ ምክንያት የተሰራ ስህተት ነበረ። ክስ ሲመጣባቸው አውሮፕላኑ ሲመለስ የሰሩትን ደብቀው ዲሞ ተደርጋል የሚል ዝቅ ተደርጋል የሚል ተሰጠን። የአውሮፕላን ሲመለስ እኔ እዛ አውሮፕላን ላይ አልሰራውም። ከዚህ በኋላ ሂዱ ማለት ነው። ይሄ ነገር ይሄን የምንልበት ምክንያት አየር መንገዱ ውስጥ ያሉት ነገሮች ተስተካክለው አየር መንገዱ ነገ ስሙን ጠብቆ እንዲቀጥል እናም ደግሞ በሰባ ዓመት ቅብብሎሽ ራዕይ ያላቸው አስተዳደሮች ይዞ እዚህ ጋር አድርሶታል እና ዝም ብለን ማየት የለብንም። በጣም ነው አመሰግነው። አብይ ክፍሌ ስ አመሰግናለሁ። አዲሱ ትችቶቹን አደመጥን። ቆየት ብለን ደግሞ የአሁንና የቀድሞ ኃላፊዎች የሚሰጡትን መልስ እናቀርባለን። ከአውሮፕላን ወረድን አለ ወረድን፣ ግን በረራው ይቀጥላል። ሌላ የአየር በራ ልንጀምር ነው። የምናወራው ስለማን ከማን ጋር እንደሆን ቀደም ብለን አልተናገርንምና ድምጻቸው ያሳብቅ ያስኬዳል። እሺ አመሰግናለሁ። አበበ ገላው እባላለሁ። ከኢሳት ሲሳጌና ከኢሳት ስለ አዲሱ ምዕራፋቸው፣ ስለ ውጥናቸው፣ መንገድና መዳረሻቸው ያወጉናል። ኢሳት አዲስ አበባ ሊገባ ነው፣ ነው ዜናው። ኢሳት አዲስ አበባ ሊገባ ነው ስንል፣ ቀደም ብሎ ግን ኢሳት ከአዲስ አበባ ሲዘግብ ሰምተናል፣ አይተናል። የእናንተ አሁን ከዚህ መሄድ ኢሳትን አዲስ ገቢ ያደርገዋል እንዴ? አንዳችሁ መጀመር ትችላላችሁ። እሺ ልጀምር መሰለኝ። እሺ፣ አበበ በትክክልም ኢሳት ቀደም ብሎ በሀገር ቤት ስራ ጀምሯል። በከፊል ነው፣ ሙሉ በሙሉ ስራ አልጀመረም። ገና ዝግጅትም እየተደረገ ነው፣ ስቱዲዮ እያደራጀ ነው። ግን ከዚህ አሁን ከኢሳት የሚሄዱ ጋዜጠኞች ነን ጨምሮ ለበርካታ ዓመታት በስደት የኖሩ እንዲሁም ሀገራቸው የመግባት እድልን የተከለከሉ ጋዜጠኞች ናቸው ስለዚህ ሰብሰብ ብለን የመሄዳችን እንደምታ ለእኛም ለኢሳት ቤተሰብም ለኢትዮጵያ ሕዝብ ዋጋ ያለው አድርገን እናያስባለን። ይጨምር አዲሱ እሺ፣ ሲሳይ አሁ እንግዲህ አበበ እንዳለ በስደት የቆየን ጋዜጠኞች ይችንን፣ ከዛም ባሻገር እንግዲህ በአጠቃላይ ኢትዮጵያ ውስጥ ከመጣው ለውጥ ጋር ተያይዞ ኢሳት አዲስ አበባ ውስጥ ስርጭቱን ከጀመረ ያወራት ተቆጥረዋል። አሁን ግን እንደኛ ስቱዲዮ ይመረቃል። በዛ መድረቃ ላይ ተገኝቶ ከሀገር ቤትም ስርጭቱን እዛው ራሳችንን በመሳተፍ በዛ ሂደት ውስጥ ምን ለማለፍ ነው በውጭ ሆነው በሚዲያው ላይ ሲሰሩ የነበሩ ሰዎችም ሀገር ቤት በሌላም በኩል ከርቀትም ሆኖ ይሁን ድጋፍም ሲያደርግ የነበረውን የኢትዮጵያን ህዝብ ለማመስገንና በአካል ለመገናኘትም ጭምር ስለሆነ ከዚህ አንፃር በአጠቃላይ ሀገር ቤት የገቡ ሁለት ጋዜጠኞች አሉ። እነሱን ጨምሮ አስር በውጭ ሀገር የነበሩ ጋዜጠኞች የሚታደሙበት ፕሮግራም ነው። መልካም በሀገር ውስጥ ገብቶ አገር ውስጥ ሆኖ ማሰራጫ ጣቢያ ኖሮ የሚሰራጭ ፕሮግራም የሚሰራበት ሁኔታ ሊያመጣ የሚችለውን ልዩነት መልካምነቱን ማየት አያዳግትም። እስኪ ግን ስለ መገናኛ ብዙኃን ገጽታም እንመልከት። ለዚህ ውሳኔያችሁ ግልጽ የሆነውን ጥያቄ ላለመጠየቅ መገናኛ ብዙኃን በአሁኑ ሰዓት በአገር ውስጥ የሚሰሩበት ሁኔታ መቀየሩ ለእናንተም ለሌሎችም፣ በአገር ውስጥ ለገቡም ለመግባት እቅድም ላላቸው መነሻ መሆኑ ግልጽ ነው። ጤናማ የሚሰኝ ውድድርም የሚያመጣ ይመስላል። ኢሳት ምን ይዞ ይመጣል? በአጠቃላይ የመገናኛ ብዙሀን አየር ላይ ምን አይነት ለውጦችን ይፈጥራል ብላችሁ ታምናላችሁ? አበበ፣ አመሰግናለሁ። እንግዲህ ኢሳት እንደሚታወቀው ለየት ያለ ድምፅ ነው። በዋናነት ትኩረት አድርጎ ሲንቀሳቀስ የነበረው የኢትዮጵያ ሕዝብ ሲደርስበት የነበረውን በደል፣ ግፍና መከራ አጉልቶ ለማሳየት እንዲሁም ደግሞ የተደበቁ እውነታዎችን ደግሞ ፈልፍሎ ለአየር እንዲበቁ በማድረግ የሚታወቅ ሚዲያ ነው። አሁንም ይሄ ስራው ይቀጥላል። በእርግጥ በአሁኑ ጊዜ በኢትዮጵያ ውስጥ ትልቅ ለውጥ መጥቷል። ኢሳትም እንደውም የዚህ የለውጥ ተጠቃሚ መሆኑ ራሱ ትልቅ ነገር ነው። ቅድም እንዳልኩት ብዙ ጋዜጠኞች በኢሳት ዙሪያ ያለ ነው እስር ቤትም የነበሩ አንዳንዶቻችንም ሽብርተኛ ተብለን የተፈረጅን እና የተከሰስን ጋዜጠኞች ጭምር ነን። አሁን ወደ ሀገር ቤትም ገብተን ከህዝባችንም ጋር ለመገናኘት እቅድ ያዝ ነው እና ኢሳት እንግዲህ የህዝቡን የልብ ትርታ እያዳመጠ በዋናነት ትኩረቱ በእርግጥ በሀገሪቷ ውስጥ አጠቃላይ ባሉ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮች ላይ ነው ግን ደግሞ አሁን ሰፋ ባለመልኩ የተለያዩ ፕሮግራሞችንም ወደፊት እየጨመረ የሰው ኃይሉንም አጠናክሮ ተወዳዳሪ ሚዲያ ሆኖ ለመቅረብ ነው። እንግዲህ እስካሁን ድረስ እንደሚታወቀው ኢሳት በግንባር ቀደምነት ብዙ ስራዎችን ሰርቷል። አሁን ደግሞ በርካታ አዳዲስ ሚዲያዎችም እየመጡ ነው። አዳዲስ የሚዲያ ተቋማት የመፈጠራቸውና እንዲሁም የፕሬስ ነፃነት በኢትዮጵያ ውስጥ እያቆጠቆጠ መምጣቱ ትልቅ ነገር ነው እንግዲህ እኛም የበኩላችን ሚና በአግባቡ እንወጣለን የሚል እምነት አለኝ። ስንት ናችሁ የምትሄዱት? እናስ ደግሞ እነማን ናችሁ? ይታወቃል ዝርዝሩ ከፕሮዳክሽን፣ ከስርጭት የመሳሰለ እና በምን ደረጃ ማ ምን ሊሰራ አመሰግናለሁ። ቁጥሩን በተመለከተ በመጨረሻ በአንዳንድ ከአቅም በላይ በሆኑ ሁኔታዎች መሄድ ሲችሉ ያልሄዱ ሰዎች አሉ። በመጨረሻ ሰዓት የሚለወጥ ነገር እንደሚኖር እሱንም ታሳቢ አድርገን እሺ፣ እስካሁን ባለው ሁኔታ ውስጥ አገር ቤት ሁለት ሰዎች ገብተዋል። ከአምስተርዳም መታሰቢያና ገሊላ ገብተዋል። ከአምስተርዳም እንደገና አፈወርቅ ይጓዛል። ከለንደን ወንድም አገኛለን። ከዚህ ከዲሲ ስቱዲዮ አበባለን፣ መሳይ፣ እኔ እንግዱና ከፕሮዳክሽን ክፍል ደግሞ ዘላለም ኃይሉ አሉ። በአጠቃላይ አሁን የምንጓዘው ስምንት ነን። ከዛም ባሻገር ቀደም ሲል እንደጠቀስኩት እንዳንድ አንድ ከአቅም በላይ በሆነ ሁኔታ ይዘገዩ ያሉ በመሐልያ ጉዳይ ካለቀ ተጨማሪ ሰው ይኖራል ማለት ነው። ተጓዦች ይህን ይመስላል። ኢሳት ከዚህ ቀደም እንደምታውቁት ወይም እኛም እንደምናውቀው እናንተ እንግዲህ ትቀበሉ አልተቀበሉ አላቅም፣ አሁን ያለው የኢትዮጵያ አስተዳደር ከመለወጡ በፊት ጠቅላይ ሚኒስትር አብይ የሚመሩት አመራር እውን ከመሆኑ በፊት በነበረው አቋሚ ኢሳት ጭልጥ ብሎ የተቃዋሚ ሚና ነበር የሚጫዋተው። አሁን ደግሞ በለውጡ ጭልጥ ብሎ የአብይን መንግስት በመደገፍ ነው የሄደው። ከአንድ ጠርዝ ወደ ሌላ ጠርዝ ትባላላችሁ። በዚህ ላይ አስተያየት ውስጥ ልቀጥል። እሺ፣ ሲሳይ ኦኬ። ምናልባት ቀደም ሲል የነበረውም ጭልጥ ያለ ተቃውሞ ብቻ ሳይሆን ሙሉ በሙሉ የነጻው ውጭነት ሚና ነው ሚያደግሞ፣ የተወሰነ በዜና በምናምን ሚዛናችንን እንድመጠበቅ ላቅማችን ሞክረናል። ከዛ ውጭ ግን ምንም በማያጠያይቅ መልኩ ኢትዮጵያ ውስጥ ያለው ስራ ትክክል አይደለም፣ መለወጥ አለበት በሚል ያንን ለመለወጥ የሚደረገውን ትግል በሙሉ አቅማችን በምንችለው ሁሉ ደግፈናል። አሁን ኢትዮጵያ ውስጥ ያለውን መንግስት የመደገፍ ጉዳይ ደግሞ በዋናነት ኢሳት ይዞት የተነሳው ኢትዮጵያዊነት፣ ዴሞክራሲና እኩልነት በኢትዮጵያ ምድር እውን እንዲሆን ነው። ይህንን ከውስጥ እህወት ነው የተነሱ ሀይሎች ይህን ነገር ኢትዮጵያ ውስጥ እውን አድርገው ኢትዮጵያዊነትንም፣ ዴሞክራሲን፣ እኩልነትንም ቢያንስ መንገዱን አስጀምረዋል እና ይህን ደግሞ ሂደት ለመቀልበስ በሌላው ወገን በሙሉ አቅሙ እየሰራ ያለ አገሪቱን ወደ ግጭትም ወደ ትርምስም ወደ ቆስም የሚመራ ደግሞ ሀይል በርቀትም ይሁን በቅርበት ባይናችን የምናየውነው ባለፉት ስምንት ዘጠኝ ወራት ውስጥ በተጨባጭ የሚታይ ነገር ነው። ስለዚህ ለኢሳት ሲመኘው ሲሰራበት ሲለፋልበት የነበረው ነገር ኢትዮጵያ ውስጥ ሆኗል። ይሄ ነገር እየሰፋ እየጠናከረ እንዲመጣ ከምንም በላይ ኃላፊነት አለብን ብለን ስለምናምን መንግስት ተረጋግቶ ሁሉ ነገር መስመር ይዞ የምንመኘው ነገር እሆን ሲሆን የዛን ጊዜ መንግስት ላይ በዋናነት ክፍተቱን ድክመቱን እሱን እያየን በዛ ላይ እናተኩር እንችላለን። አሁን ግን ኢትዮጵያን የማረጋጋት ስራ ነው። ኢትዮጵያ ከቀውስ እንድትወጣ ኃላፊነት አለብን በሚል ይህን ደግሞ ከቀውስ እንድንሻገር ይሄ መንግስት ደግሞ እየሰራ ነው ብለን ስለምናምን ከዛ አንጻር መታየት ያለበት ይመስለኛል። ገዛው ልቀጥልና ጭልጥ ብሎ መደገፍና ያለውን ሁኔታ እያስተካከሉ መሄድ የተለያየ ይመስለኛልና፣ አሁን ባለው አስተዳደር እንከን እንኳ ቢኖር እሱን ላለማንሳት ኢሳት የወሰነ ይመስላል የሚል አስተያየት ስላለ ነው ጥያቄውን ያነሳሁት። ሲሳ ይቀጥል። አይ ይህንንም በተመለከተ በመጀመሪያ ጭልጥ ብሎ በመደገፍም ስልጣን ላይ ያሉትማ ወገኖች፣ እኛም በአጠቃላይ ኢትዮጵያም ልትጠቀም አትችልም ስህተት ካለ ስህተትን እየጠቆመን ችግሮቹም ችግሮቹን በመቅረፍ ረገድ ይሄ ይሄ ክፍተት አለን፣ በዚህ በኩል ይሄ ነገር ቢታረም ጥሩ ነው፣ መንግስት እየሰራ እየሄደበት ያለው መንገድ ትክክል አይደለም የሚለውን ነገር እያደረግን ነው። በዚህ በኩል ጭልጥ ብሎ መደገፍ በዚህ መልክ ተገልጿል የሚል ነገር ካለ እውነት ለመናገር እኔ በግልም እንደገና በተቋም ደረጃም ልንከራከርበት እንችላለን ግን ኢትዮጵያ ውስጥ የመጣው ለውጥ ያሳስበናል። ለፍተንበታል። ያባቅማችን ይሄ ነገር ከተቀለበሰ ደግሞ ኢትዮጵያ ወደ አደገኛ ጠርዝ ትሄዳለች። ጫፍና ጫፍ በዘር የተደራጁ ኃይሎች ሀገሪቱን እየጎተቷት ስለሆነ ከዚህ ቀውስ ለመውጣት የሚደረገውን ትግል መንግስት የያዘው ነገር መደገፍ አለብን በሚል እንጂ ስህተቱን አይተን የምናልፍበት ሁኔታ የለም ብዬ ነው የምናገረው። መልካም። ከዚሁ ያራቀ ጥያቄ ወደ አበበለሻ ገር በመገናኛ ብዙሀን ዘርፉ የተቃውሞ ድምፅ የሚያሰማ ተቋም ንሆኑ ይታወቃል። ሲሳይ ገፍተህ ገልጸሃል። በምክንያት ኢሳት ይከተል የነበረውን አቋም፣ አሁን ደግሞ አዲሱ መንግስት በዲሞክራሲው ጅማሮ የያዘውን መንገድ መደገፍ እንደ አቅጣጫ መከተላችሁን ከቀውስ ውስጥ የምትወጣበትን መምረጣችሁን ገልጿል። ሲሳይ በአንጻሩ ሁሉም የመገናኛ ብዙሃን አንድ አይነት ቀለም የላቸውም። በምርጫ የሚከተሉትን ሊወስኑ ይችላሉ ማለት እንችላለን። ከይዞታ ከባለቤትነት ጋር የሚገናኙትን ጨምሮ የተለያዩ መገናኛ ብዙሃን የተለያየ ጠባ ያላቸው የሚያቀርቡበትም ሁኔታ መንገድ ሊለያይ ይችላል። ነገር ግን ጋዜጠኝነትን በራሱ የተቃውሞ ድምፅ ማሰማት አድቮኬሲ የሚባለውን አይነት የጋዜጠኝነት ዘርፍ መከተል በአንድ ወቅት ዛሬ ካሉ ሁኔታ ወደፊት ከሚያስኬዱ አቅጣጫዎችን ማንጸር፣ አበበ በግልህም ጭምር የት ድረስ ያስኬዳል? በግራም በቀኝም ተጠያቂነትም የምንሰጠውን ያህል ራሳችንም የምንሆንበትን መንገድ እንከተላለን የሚለውን መነሳቱ አይቀርምና። አዎ እንግዲህ፣ እውነት ለመናገር አንድ ሀቅ አለ። በኢሳት ዙሪያ የተሰባሰብን ጋዜጠኞች ቀደም ብሎም እንደጠቀስኩት መብታችን ተገፎ ከሀገር ወጣን፣ ጋዜጠኞች ነበርን። ስለዚህ ኢሳት ያንን ስርዓት መታገሉ ብዙ ሊገርመን አይገባም። ምክንያቱም ያ ስርዓት የፕሬስ ነጻነትን በከፍተኛ ደረጃ ያሳጣ፣ ጋዜጠኞች በነፃነት እንዳይንቀሳቀሱ እያንዳንዱ በሚጽፈው እየተፈረጀ ሽብርተኛ የሚባልበት ጊዜም ነበር። እንኳን አይደለም በእኛ ሀገር ባደጉት በትላልቆቹ በዚህ ባለንበት በአሜሪካን ሀገር እንኳን በአሁኑ ጊዜ ሚዲያዎች የሚጫወቱት ሚና እያየን ነው። አሁን ሙሉ በሙሉ የትራምፕን አገዛዝ የሚቃወሙ ሚዲያዎች አሉ ሁን ሴን የነንበት ብትከፍት አብዛኛው ስለ ትራምፕ ነው የሚያወራው፣ አሉታዊ በሆነ መልኩ ነው ሲያቀርቡ የሚታየው። ፎክስ ኒውስን ደግሞ ስትከፍት ሥርዓቱን የመደገፍ አዝማሚያ በጣም በከፍተኛ ደረጃ ይታያል። ይሄንን ያነሳሁት ምንድን ነው፣ ሙሉ በሙሉ ሚዲያ ከፖለቲካ ገለልተኛ አይደለም። ሚዲያ ራሱ በፖለቲካ ሂደት ውስጥ ሚና አለው። እኛም እንግዲህ እስካሁን ከተቋቋመ ጊዜ ጀምሮ አሁን ለውጥ እስከሚመጣበት ጊዜ ድረስ የተጫወት ነው ሚና ቅድም እንዳልኩት የህዝቡን ብሶት አጉልቶ የማሳየት የአድቮኬሲ ስራ ነው። ይሄም ደግሞ የተለመደ ነው። በተለይ ጭቆና ባለበት ሀገር ውስጥ እድሉ ያላቸው ሚዲያዎች የአድቮኬሲ ወይንም ደግሞ ለህዝብ ተከራካሪ እና ሞጋች ሆነው መውጣታቸው አዲስ ነገር አይደለም። አሁን ለውጥ መጥቷል ማለት ይሄ ለውጥ ሲመጣ ኢሳትም የታገለለት ለውጥ ራዕዩ በከፊል ተሳክቷል። ስለዚህ ራዕዩ በከፊል ቢሳካም ግን ሙሉ በሙሉ ጭልጥ ብሎ ደግሞ የስለ ስርአቱ አጨብጫቢ አይደለም፣ ወደፊትም አይሆንም። በእርግጥ በኃላፊነት መስራት እንዳለብን እናምናለን። አገራችን እጅግ አደገኛ ሁኔታ ላይ ነው አሁንም ያለችው። በሀያ ሰባት ዓመት የፖለቲካ ሂደት ውስጥ በአደገኛ ሁኔታ አገሪቷ በዘር እና በቋንቋ ተሸንሽና በጣም አስኪ የሆኑ ግጭቶች በየአካባቢው ህዝቡ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ማሳደራቸው ብዙዎች መፈናቀላቸው ለብዙዎች መከራና ስደት ምክንያት መሆናቸው መቼም ሁላችን የምናውቀው ሀቅ ነው ስለዚህ የሚዲያ ተቋማት ኃላፊነታቸውን በአግባቡ መወጣት አለባቸው። ምክንያቱም ትልቅ ፓወር አለው ሚዲያ ለውጥ ለማምጣት ብቻ ሳይሆን አገርንም ደግሞ ወደ መጥፎ አቅጣጫ ለመግፋትም ትልቅ ሚና ሊጫወት ይችላል። ኃላፊነቱን በአግባቡ ሊወጣ ካልቻለ ያንን ከግንዛቤ እናስገባለን። ግን ደግሞ በሀገሪቷ ውስጥ የሚታዩትን ጉድለቶችም ማንፀባረቃችን የማይቀር ነው። አሁንም በዙ አቅጣጫ ነው። ግን እኛ ለመቃወም ብቻ የተቋቋምን አይደለም። እንደ በፊት እንተች የነበረው ጭፍን ተቃዋሚዎች ናቸው ነበር። ጭፍን ተቃዋሚዎች አለመሆናችን እንደውም አሁን ያሳየው ለውጥ ከመጣ በኋላ ይህንን አዎንታዊ የሆኑትንም ነገሮች አጉልትን እያወጣ ነው። ጭፍንነት አይደለም። ለምን የምንፈልገው እኛ ብቻ የምንፈልገው ሳይሆን በአጠቃላይ የኢትዮጵያ ሕዝብ ነፃነት ይፈልጋል። መሰረታዊ የሆኑ መብቶቹ እንዲሟሉለት፣ በሀገሪቷ ውስጥ እኩል ተጠቃሚ እንዲሆን ይፈልጋል። እነዚህ ነገሮች እስከተሟሉ ጊዜ ድረስ የግድ መንግስትን መቃወምና መተቸት አይደለም የሚዲያ ተቋም ስራ። ስለዚህ እኛም ይህንን እንገነዘባለን ለማለት ነው። መልካም እንግዲህ እኛ ጥያቄውን አቅርበናል። የሚያደምጣችሁ ሰዎች ናቸው ፍርድ የሚሰጡት። በጋዜጣዊ መግለጫችሁ ላይ የምትዘዋውሩባቸውን ቦታዎች ጠቅሳችኋል ባህር ዳር ጅማ ጎንደር እንዲያውም ከጅጅጋ እስከ መቀሌ የሚል ነገር በጉዟችሁ መቀሌ አስመራ ይካተታሉ ይሄንን የሚወስነው ቀደም ብሎም እዛው ጋዜጣዊ መግለጫው ላይ እንደጠቀስነው ምድር ላይ ያለው ተጨባጭ ሁኔታ ነው የሀገሪቷ የሀገሪቱ የጸጥታ ሁኔታ ራሱ ይወስናል የእኛ መጓዝ ጥቅምና ጉዳትም ሊኖረው ይችላል በአንዳንድ አካባቢዎች ስለዚህ ያንን ሁሉ ከግምት በማስገባት የምንችለውን ሁሉ እናደርጋለን መቀሌም የኢትዮጵያ አካል ነች። አስመራ ለጊዜው እቅድ የለንም፣ ግን ወደፊት በሁለቱ ሀገሮች መካከል ራሱ የተጀመረው መልካም ግንኙነት በግልም ቢሆን ወደ አስመራ ለመሄድ ያስችለናል። ስለዚህ እንደ ኢሳት መሄድ ባንችልም፣ በግላችን ደግሞ ልናየው የምንፈልገው የኢትዮጵያ አካል የነበረ አሁንም ደግሞ የቅርብ የሆነ ትስስር ያለው ሀገር ነው ኤርትራ፣ ወገናችን ነው ብለን ነው የምናስበው። ስለዚህ ጊዜም ሲፈቅድልን በግላችን ልናደርገው የምንችል ጉዞ ይኖራል። ለጊዜው ያኛው እቅድ ግድ የለንም። መልካም። ቀደም ወደ ላለሆነ ነጥብ የሚመልስ ሌላ ጥያቄ ላስከትል። የፖለቲካ ምህዳሩን የሚመስል የመገናኛ ብዙኃን ምህዳር ብለው እንመለከታለን። በመንግስት ይዞታ ስር ያሉ መገናኛ ብዙኃን አሉ። አስተዳደሩ የመለወጡን ያህል አካሄዳቸው መለወጡን እርግጠኛ አይደለሁም። የፖለቲካ ዓላማ አንግበው ወደ አገር ውስጥ የገቡ የግል ተቋማት አሉ። የተወሰነ ነጻነት ሲንጸባረቅ እናያለን። ጅምር ነው ማለት ይቻላል። የተፈቀደው መስመር ሊያሰራ ይችላል ብለን ልንነሳ እንችላለን። ወደ ኢሳት አመልሰን ስንመጣ ቀደም ብላችሁ የገለጻችኋቸውን ምክንያቶች ጨምሮ ከተቋቋመለት ዓላማ መሰረትና አቅጣጫ አንፃር የኢትዮጵያን ሕዝብ ድምፅ አጉልቶ ማውጣት በሚል ነው። አበበ ደጋግመህ የገለጽከው፣ ይደርሱ የነበሩ ተጽዕኖዎችን በደሎችን ማሰማት፣ ቀደም ብላችሁ ምን ትሰሩ እንደነበረ። በዚህ ሁሉ መሀል ባለቤትነት ዋና ነውና፣ የመገናኛ ብዙሃን ባለቤቱ ይዞታውን አቅጣጫውን የሚወስነውም ነውና፣ ኢሳት የማን ሆኖ ነው የሚቀጥለው? የማንስ ነው ከዚህ በኋላ? አድማጮች ከኢሳቶቹ አበበ ገላውና ሲሳይ አጌና ጋር የጀመርነው ወግ አላበቃም። ቀሪውን በመጪው ቀናት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶቻችንን አበበና ሲሳይን ለጊዜያቸው እናመሰግናለን። እግዜር ይስጥልን። ወደ ቀደመ የአየር መንገድን ወደሚመለከተው ወጋችን እንመለስ። በረራው መጀመሩን መገመት የሚቻል ይመስለኛል። ቀበቶ ጠበቅ ዛሬ አላሳሰብክም። እንዲያውም ይልቁንም ተሳፋሪዎቻችን አብራሪዎች መሆናቸው ለየት ያለ በረራ ያረገዋል። ራሪናይም ብሎ ቀበቶ አስር ይሆናል። እሰሩ ብለናል። እሺ። ለሁሉም ታዲያ ይሄ ጠበቅ ያለ ክርክር የሚታይበት ክስና ወቀሳም ቢሆን ዝናብ አለመንፈስ የየራሳቸውን ጭብጦችን እንደሚያስረዱ ተስፋ እናደርጋለን። ካፕቴን አንተ ሁነኝ ሞገስና ካፕቴን ብርሃን ወልደ ስላሴ ያቀረቧቸውን ቀደም ያሉ ክሶችና ወቀሳዎች አድምጠው ምላሽ መስጠት እንሻለን ሲሉ ከአየር መንገዱ የቀረቡት እንግዶቻችን ዛሬ ለቅምሻን ድምፃቸውን ቢያሰሙ ራሳቸውን ያስተዋውቃሉ። ካፕቴን ዮሐንስ ኃይለማርያም እባላለሁ። ኢትዮጵያ አየር መንገድ የፍላይት ኦፕሬሽንስ ምክትል ፕሬዚዳንት ነኝ። ካፕቴን ደስታ ዘሩ እባላለሁ። ኢትዮጵያ አየር መንገድ በአውሮፕላን አብራሪነት ካፕቴን ሰቨን ሰቨን ሰቨን እና ሰቨን ኤት ሰቨን ላይ እየሰራው እገኛለሁ። ጤና ስልኝ እንደምናመሻችሁ። አስራት በጋሻው እባላለሁ። የኢትዮጵያ አየር መንገድ የኮሚኒኬሽን ማኔጀር ነኝ። ያሉ ለሶስቱም እንግዶች ተገኝተዋል። በየቀኑ መደወል የለብንም። ቀደም ሲል ሁለት የአየር መንገዱ አብራሪዎች የነበሩ አየር መንገዱ ውስጥ ደረሰብን የሚሉትን አድሎ ወይም መገለል የመሳሰለ በእናንተም በኩል መልስ ለመስጠት ፈቃደኛ እንደሆናችሁ ነገራችሁን። በዚህ መሰረት የተገናኘ ነው። እናመሰግናለን። ይሄን ያህል ካልኩ እንግዲህ አሉላ መንደርደሪያ ሰጥታል። አዲስ ነው ማ ከምን ይጀምር የሚለውን ሲል አንተ ልስጥ። እሺ፣ አመሰግናለሁ አዲሱ እንደ ተከታተላችሁት፣ ተስፋ እናድርግ፣ የቅሬታ ድምጾች ናቸው። አዲሱ እንደ ገለጸው አዎንታዊ ገጽታ እንዲኖራቸው የምትነጋገሩባቸው መንገዶች አድርጋችሁን ተወስዱ ነው። ደጋግመን እየገለጽን ያለ ነው። እስኪ ከአጠቃላይ ስሜቱ በአየር መንገዱ ተፈጽመዋል በሚል ለቀረቡት ለነኚህ ክሶችና አውቀሳዎች መሰረታዊ ጭብጥ ላይ በምትሰጡት ምላሽ እንጀምር። ከአቶ አስራት ብንጀምር ደጋግሞ ኢሜል አድርገውልናል። ድምጻችን ይሰማ እንጅ ምን ነው ብለውናል። አቶ አስራት ከእርስዎ እንጀምር። መልካም መልካም እንዳነሳችሁት በሁለት ሲኒየር ካፕቴኖች በነበሩ ኢትዮጵያ አየር መንገድ ውስጥ ለብዙ አመታት በሰሩና በክብር በጥረታ በተሰናበቱ በካፕቴን ብርሃን ወልደስላሴ ና በካፕቴን አንተ ሆነኝ ሞገስ አማካኝነት የቀረበ የፕሮግራም ነበረ ባለፉ ሁለት ሳምንታት በፊት በዚህ ጉዳይ ላይ አየር መንገዱ መልስ መስጠት እንዳለበት አምነን ጥያቄ ቢቀርብ በቀጥታ ቀርበን ለማስረዳት እንደምንችል በመናገራችን እናንተ ምድሉ ሰጥታችሁናል። አድማጮችን ሚዛናዊ የሆነ ዘገባ እንዲቀርብ ስለምትረዷቸው እናመሰግናለን። በእኛ በኩል እንግዲህ ቀደም ብለህ በአቶ አዲሱ በኩል ነው የተገለጸው። ኢትዮጵያ አየር መንገድን በበላይነት የሚመሩት የአቶ ተወልደ ውክልና ብቻ ሳይሆን የእኔ ኃላፊነት ደረጃ በምሰራበት ጊዜ የኢትዮጵያ አየር መንገድን ሰራተኞች ከአስራ ሶስት ሺ ሁለት መቶ በላይ የሚሆኑ ቋሚ ሰራተኞች እና ወደ ሶስት ሺ የሚሆኑ ሰራተኞች አሉ። ተቋሙን ነው መወክለው። እሳቸው በግላቸው መናገር የሚችሉትን ያህል ማስረዳት ይችላሉ። ነገር ግን በተቋሙ ስም ዝና ላይ ኃላፊነት ባለው መንገድ መናገር ስለሚችል በዚህ ላይ ማስረዳት እችላለሁ። ባነሳችሁት ጉዳይ በግለሰቦቹ በቀረበው ጥያቄ መሰረት እነዚህ ግለሰቦች እንደው እንደዚህ እንደ ግለሰብ የምናያቸው ሳይሆን ለድርጅቱ ትልቅ ሀብት ናቸው። ካፕቴን ብርሃኑ ወልደስላሴ ስልሳኛው የእድሜ ዘመናቸው ላይ በጡረታ የተገለሉ ካፕቴን አቶ ሆነኝም በመጨረሻ በመንግስት የጡረታ እድሜያቸው ላይ አምስት አመት ተጨምሮ አገልግለው በክብር የተሰናበቱ መሆናቸውን በመረጃ አግኝቻለሁ። ለእኔም ደግሞ በሲኒየርነት የማውቃቸውና በተለያዩ ጊዜ በሙያቸው የተመሰገኑ የተከበሩ ሰዎች እንደነበሩ አውቃለሁ። በእነዚህ ሰዎች መነሻ ያደረጉት ነገር ግን በዛ ላይ ነው። እኔም መልስ መ የሚፈልገው በተለይም ብሔር ተኮር በሆነ ሁኔታ በሌሎች ላይ የሚደርሰው ነገር እኛም ዝም ሊያሰኘን አይችልም በሚል ወደ እናንተ ሬዲዮ ጣቢያ ደውለው ቅሬታቸውን ሲያቀርቡ ለመስማት ችያለሁ። እዚህ ላይ እንግዲህ የኢትዮጵያ አየር መንገድ በተቋም ደረጃ እንደዚህ አይነት ስርዓት ያለውም አይደለም። በእርግጥ አየር መንገዱ ባለፉት አርባ ዓመታት እንኳን ብናይ በተለያየ ጊዜ የተለያዩ አይነት ዘመቻዎች የሚደረጉበትና እነዚህ ዘመቻዎች ተቋቁሞ የቀጠለ መስሪያ ቤት መሆኑ ትንሽ ማስታወስ እፈልጋለሁ። በተለይም ደርግ ወደ ስልጣን እንደመጣ እንደዚሁ የኢትዮጵያ አየር መንገድን የአድሃሪያንና የፊውዳሎች መናኸሪያ በማለት ስም ተሰጥቶት ከፍተኛ አመራር የነበሩትን በስራ ላይ የነበሩ ከሀያ በላይ የሚሆኑ በጣም ረጅም እድሜ ስራ ላይ የነበሩትን እንደነ ኮሎኔል ስምረት መድኃኔን የመሰለ የስራ አስኪያጅ አባሮ ደሞዝ መክፈል እስኪያጥተው ድረስ አውሮፕላን እስከ መሸጥ በረራ መስመር እስከ መዝጋት የደረሰበት ሁኔታ እንደነበረ ይታሰባል። ከዛም በኋላም እንዲሁ ጓዲ ቀንበር መንግስቱ ኃይለማርያም፣ በወቅቱ እሳቸውም የአየር መንገድ የቁልቁለት ጉዞ ከጊዜ በኋላ ገብቷቸው ካፕቴን አህመድን ወደ ስራ እንዲመጡ ቀደም ሲል የአፍሪካ አየር መንገዶች ዋና ጸሐፊ የሆኑትን ቀደም ሲል የተባረሩትን ስራ አስኪያጅ እንደገና አምጥቶ እንደገና የማንቀሳቀስ ስራ ሲጀምር እንዲሁ ካፕቴን አህመድን እዚህም ከፍ ያለ ደረጃ እንዲያደርሱት እድል የሰጡበት ሁኔታ ነበር። ያን ጊዜም ማኔጅመንቱ ምን አይነት ጠንካራ ማኔጅመንት እንደነበረና ከፖለቲካው ንፋት ጋር አብሮ እንደማይሄድ ስራው ሙሉ በሙሉ የንግድ ስራ ወይም ደግሞ የኮሜርሻል ስራ መሆኑን በማረጋገጥ ከመንግስት ጋራ ይጋቱና ተቋሙ ራሱ ችሎ እንዲቀጥል ሲያደርጉ ነበረ። ኢህአዴግም ከገባ በኋላ ያደረገው ተመሳሳይ ነገር ነው። ከደርግ የተለየ አይደለም ያደረገው። በመጀመሪያ አካባቢ የነበረ ሁኔታ በተለይም የቦርድ ቸርማን ሆነው የተሰየሙት አቶ ስዬ አብርሃም እንደመጡ እናንተ የጠላት ድርጅት ሰራተኞች ናችሁ፣ አማኔጅመንቱ ደካማ ነው በማለት የአየር መንገዱን ከሰላሳ በላይ የሚሆኑ ማኔጅመንት አባላትን ጥርግርግ አድርገው አባረዋል። ይሄ ነው የተደገመው። ይሄው ተደግሞ አየር መንገዱ እስከሚወቅ ድረስ ድረስ የሚታገሉት ነበር እና የፖለቲካውን ልፋት በአጭሩ ግፊያ ያለበት ትግል ያለበት ሁኔታ ነው አየር መንገዱን ለመቋቋም የቻለ ቀደም ሲል ስታነሱት እንደነበረው በንፋሴ እንደሚሄድ አይደለም። ራሱ ተከትሎ ራሱ የቢዝነስ ተቋም ሆኖ እንዲቀጥል እና ራሱን ችሎ እንዲቋቋም የሚረዳ መሰረት ያለው የሰባ ሁለት እና ሰባ ሶስት ዓመት እድሜ ያለው ሆኖ እንዲቀጥል ያስቻለው የራሱ ንጥረ ቅመም ወይም ዲኤንኤ የምንለው ነው ያቆመው እና በየጊዜው እንዲህ አይነት ፈተናዎች አሉበት። በመሰረቱ በተነሳው አየር መንገዱ በብሔር የሚመራ አይደለም። አንድን የማኔጅመንት ስልጣን ላይ በተወሰነ ጊዜ በስራ ልምድ በእውቀት መጥተው ወደ ስልጣን ላይ የደረሱትን ሰዎች ስናይ ልክ ከብሔር ጋር የማገናዘብ ነገር አለ። ይሄ ስህተት ነው። ሰዎች ደግሞ ግለሰቦች ስህተት ቢፈጽሙ እንኳን እንደ ድርጅት መወሰዱ አግባብ አይደለም። የኢትዮጵያ አየር መንገድ የህዝብ ተቋም ነው። እኛ በትውልድ ቅብብሎች እዚህ ደረስን። ከሚቀጥለው ትውልድ ደግሞ ሰውሰን እዚህ አድርሰነዋል። ለሚቀጥለው ድርጅት በሰላም ማስረከብ ያለብን ወይም ደግሞ ጠንካራውን ድርጅት ማስተላለፍ ያለብን እንጂ በዚህ አይነት ባልተገባና ለምንም መለኪያ በማይሆን ነገር ላይ መነሳቱ በእኛ ቅር አሰኝቶናል። ለዚህ መልስ መስጠት ስላለብን በመስሪያ ቤት ውስጥ በከፍተኛ ኃላፊነት ቀደም ቀደምቱ የነበሩ በኋላም አሁንም በአመራር ላይ የነበሩትን ሰዎች አምጥተን ይቻል ፊት ለፊት ካልሆነ ለስልቅ ለማስረዳት እንደምንችልና አቋማችን እውነትና እውነት እንደሆነ ለማስረዳት ነው። ቀረብ አቶ አስራት ወደ ኋላ መለስ ብለው የአየር መንገዱ አለፈበት ያሉትን ጨምረው ነው የገለጹት። በተቋም ደረጃ ማንነትን ያማከለ አሰራር የለም ብለዋል። በክብር መሰናበታቸውን የገለጿቸው እርሶ ያከበሯቸው በሙያቸው ከፍተኛ እውቅና ያላቸው መሆናቸውን ገልጠዋል። እነኚህ ግለሰቦች ያቀረቧቸውን ቅሬታዎች ተከታይ ጥያቄ ከማንሳታችን በፊት ለርሶ በካፕቴን ደስታ ዘሩ በኩል ወይም በካፕቴን ዮሐንስ በኩል በዚህ ምክንያት ስሜ የተነሳ ወይም በኃላፊነቴ የተነሳው ትክክል ነው፣ ትክክል አይደለም፣ ይሄ በዚህ መልኩ ነው መታየት ያለበት የምትሉ ካለ እድል እንስጥ። ካፕቴን ዮሐንስ፣ እሺ። ከያለ ሁለት ሊጀምርና ያለ ሁለት መጀመሪያ እኔ አደለሁም ፖለቲካ ተናገርክ ያልኩት ራሱ የተነጋገረውን ነገር አብሮት የተነጋገረው ሰው መጥቶ ሪፖርት አረገው እና የሴኪሪቲ ትሬት ነው ተባለ። ያን ጊዜ ማንምን ጊዜም እንደሚደረገው አንድ ሰው ሪፖርት ካለበት እንዳይበር ይታገዳል። እና የሚታገዱ ሰዎች ደግሞ ታስታውሱ ከሆነ ከዚህ በፊት አንዳንድ የአእምሮ ችግር ያላቸው ሰዎች አውሮፕላኖች ላይ አደጋ ደርሰዋል። አንዳንድ ነገሮች ስላደረሱ እሱን ለመከላከል ሲባል ወደ አውሮፕላን አካባቢ ሊያስጠጋው የሚችለውን ፈቃዶች በሙሉ መውሰድ ለጊዜው የተለመደ አሰራር ነው። በዛ መሰረት ማን ሰው ከስራ ሲታገድ መታወቂያና ፓሶቹ በሙሉ ይወሰዳሉ፣ ይለፍ ወደ አውሮፕላኖች የሚያስገቡት ፈቃዶች በሙሉ ይወሰዳሉ። በዛ መሰረት ይወስደናል። ከዛ በኋላ አገር ጥሎ የሄደው እሱም እራሱ ከሴኪሪቲ ጋራ በነበረው ምልልስ ትግሰቻለሁ። ብለው ለምሳሌ እንዴት እንደሄደ አላውቅም። ከሄደ በኋላ ግን እንዳውም ቆይቶ ይቅርታ አድርጉልኝ፣ በጣም አጥፍቻለሁ ብሎ ፐርሶናሊ ከእኔ ጋርም በስልክ ተነጋግሯል። ከዛ በኋላ እንመለሳለሁ አለ፣ ቅርታ ጠየቀ። የሚመለስበት መንገድ ተመቻቸ፣ እየመጣው ነው ካለ በኋላ ደግሞ አሜሪካ ያለው ስቴት ዲፓርትመንት የመሰለኝ ያለ እዛ ጋ ያላለቀ ጉዳይ ስላልን እቆያለሁ አለ። ከዛ በኋላ ግን አሁን የተባሉትን ነገሮች መናገር ጀምር። ይህን ነው የማውቀው። በሌላው ጉዳይ በነ ካፕቴን አንቶኔኝ እና እነ ካፕቴን ብርሃኑ እነሱ ላይ እንዲሆን የተለየ ነገር አልተሰራ። እዚህ በፊትም ከድሮም ጀምሮ አዲስ አውሮፕላን ሲመጣ፣ አዲስ ትሬኒንግ ሲሆን ያ ሰው ምን ያህል ሰርቪስ ይቀረዋል የሚለው ይታያል እና ለስልጠና የሚወጣበት ወጪ ይመለሳል በሰርቪስ የሚለው ይታያል። በሱ መሰረት እንዳይመስለኝ እነሱ ሰባት ሰባ ሰባት አውሮፕላን በመጣበት ጊዜ ለጡረታ የሚጠራቸው ብዬ ለሰርቪሱ የሚወጣባቸው ወጪ መፍጠት ያለባቸው ሰርቪስ ጊዜ አይሟልም ነበር በዚህ መሰረት በዛ አውሮፕላን እንዳይገቡ ተደርጓል እና እነሱ ብቻ ደግሞ ሌሎችም ሰዎች አሉ በፊትም ተደርጓል የሚደረግ ነገር ነው እና የተለየ ነገር አልተደረገባቸው እንደገና ደግሞ ያም ተደርጎ ከስራ አልተባረሩ የነበሩበት አውሮፕላን ላይ ስራቸው እንዲቀጥሉና እስከ ጡረታ ዕድሜያቸው እንዲሰሩ ነው የተደረገው ካፕቴን አንተ ስልሳ ዓመት የመንግስት ጡረት ዕድሜ ከሞላ በኋላ ኤክስቴንሽን ተደርጎ ተፈቅዶለት እስከ ስልሳ አምስት ዓመት ድረስ ሰርቶ አሁን በቅርቡ ነው መብረር ያቆመው። ማለትም የበረራ ላይ ሰሱ ከስልሳ አምስት ዓመት በላይ ስለማይሰራ ስልሳ አምስት ዓመት ላይ አቁመል። ካፕቴን ብርሃኑ ስልሳ ዓመት ሲሞላው ኮንትራት መቀጠል ይፈልግ እንደሆነ ፈቃደኝነቱን ጠይቀነው አይ አልፈልግም። ማለትም ኮንትራት አልቀጠለም ስልሳ አመቱ ላይ የመንግስት ጡረት ዕድሜ ላይ ሲደርስ ሁለት ጥያቄ እንደ አጠራ ጠራ አድርገው እንዲመልሱልኝ ካፕቴን ዮሐንስ ላቅርብ። አንደኛ በረዳት አብራሪ ያለ ሁለት ጉዳይ ለመመለስ ብፈልግ እንኳን እንደሚፈልግም ገልጾ ቢጠይቅ የተከፈለህን እንደገና ክፈላ አለብህ። ከዚህ ቀደም ከስራ በታገደ ጊዜ የተሰጠውን ደሞዝ እንዲመልስ ተጠየቀና፣ በዚህ ጊዜ ያ አልተስማማኝም ብሏል። ሁለተኛ ካፕቴን አንተ ስልሳ ዓመት ካለፈው በኋላ ትሪፕል ሰቨን ለመብረር ወይም ደግሞ እንዲቆይ ከተፈቀደለት ለካፕቴን ብርሃኑ ያልተፈቀደበት ምክንያት ምንድን ነው? ስልሳ ዓመት ሞልቶት ብንጠይቀው አልፈልግም አለ ነው ያሉኝ ሊሉ ይችላሉ። ነገር ግን እሳቸው እንደ ምክንያት ያቀረቡት ለትሪፕል ሰቨን ተዘጋጅቶ እየጠበቀ እያለ በመሃል ተደውሎ ተሰርዟል ስምህ ነው የተባለውና ይሄ ለምን እንደሆነ አጠር አጠር አርገው ቢመልሱል አድማጮች ለቀደመው የአዲሱ ጥያቄም ሆነ ለሦስተኛው እንግዳችን ለካፕቴን ደስታዘሩ ምላሽ አልደረስንም። አሁን በቀድሞ የአየር መንገዱ ሠራተኞች ለተሰሙት ክሶችና ወቀሳዎች በአየር መንገዱ በአሁኑ ሰዓትና በጊዜው በአመራር ላይ የነበሩ ኃላፊዎች የሰጡትን ምላሽ ጀምረናል። ሙሉውን ግን በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶቻችንን የኢትዮጵያ አየር መንገድ የኮሚኒኬሽን ክፍል ሥራ አስኪያጅ አቶ አስራት በጋሻውን የበረራ አገልግሎት ምክትል ፕሬዚዳንት ካፕቴን ዮሐንስ ኃይለማርያምንና የአየር መንገዱ የቀድሞ የበረራ አገልግሎት ፕሬዚዳንትና አሁን በ777ና 887 አብራሪ ካፕቴን ደስታ ዘሩን ለጊዜያቸው እናመሰግናለን። እግዜር ይስጠልናል። በዛሬ ፕሮግራማችን ብዙ አስተያየት መጠበቅ አለብህ አዋዲሱ ሁሉም የሚያነጋግሩ ይመስለኛል። በቀረበናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ሌሎች ርዕሰ ጉዳዮች ዙሪያ አሁን እንደ ቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረና አድማጮች እኔ ነበርኩ። ብዙ ጊዜ እንዲማረገው ዛሬ አንተ ተወዛወዝ። ግሩም ነው ጎሳዬ ሙዚቃ ሰርቶልሃል። የዛሬውን በዚሁ አጠናቀቅን። ውድ አድማጮች ለደህና አደሩ ስንብት እንመለሳለን። እስከዚያው ግን ወደ ጎሳኤ ዜማ በተሳሳተ ስልክ በድንገት እንኳን ሰምቼ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስካሁን አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮዲውሰራችን ብርሃን ኃይሉን ጨምረን የራዲዮ መጽሄት አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ በዚሁ ተሰናበትን። ሰላም።